የተዋሲውን መዛመት ለመግታት ቻይና በሀገሪቱ ኢኮኖሚ እንቅስቃሴና በሰዎች ዝውውር ላይ ጠንካራ አገዳን ካሳረፈች በኋላ አሁን አሁን አንዳንድ የቻይና ግዛቶች ወደ የዕለት ኑሯቸው እየተመለሱ ነው። እንዲያም ሆኖ የማህበረሰቡ ህይወት እንደ ቀድሞ ሁሉ ተስተካክሎ ይቀጥላል የሚለው ተስፋ ገና ለጥያቄ የሚቀርብ አይደለም። እንደ ባለስልጣናት ገለጻ ሰዎች በተዋሲው መያዝ አለመያዛቸው መመርመሪያ የነበሩ ኬላዎች እንኳ እየተነሱ ነው። እንዲያም ሆኖ የሁቤ ግዛት ነዋሪዎች አሁንም በነጻ አይንቀሳቀሱም። የህዝባዊቷ ቻይና መንግስትና የፓርቲ አመራሮችም ይህ ብሩህ ተስፋ የሚታይበት ውጤትን በጥንቃቄ እንደሚያዩት ይገልጻሉ። የመንግስታዊው ማዕከላዊ ባንክ ምክትል ኃላፊ ቼን ዩሉ እንደተናገሩት ወረርሽኙ ያሳረፈው አሉታዊ ተጽዕኖ ለጥቂት ጊዜም ቢሆን መቀጠሉ አይቀሬ ነው። ለምሳሌ የመገልገያ ቁሳቁሶች ፍላጎት ጨምሯል። የተዋሲው ስርጭት እስከ ቀነሰ ድረስ የቻይና ኢኮኖሚም ያንሰራራል። ሰንዱ በቻይና ኮሮና ስርጭትን በተመለከተ ብዙ ታዛቢዎች ጥርጣሪ ያላቸው። በቤጂንግ የኢኮኖሚ ጉዳይ ተንታኝ ዳን ዋንግ እንደሚሉት ማዕከላዊው መንግሥት በሚፈልገው እና በክልል ግዛቶች ውስጥ ተግባራዊ በሚሆነው ነገር መካከል ልዩነቶች አሉ። ማዕከላዊ መንግስት ህብረተሰቡ ወደ ስራው እንዲመለስ ሁሉንም ነገር ያደርጋል። ይሁንና በአካባቢው ላይ ሆነን ስንገመግም ሰዎችም ሆኑ በከፊል ኩባንያዎች ወደ ቀድሞው የዕለት ተዕለት ኑሯቸው እንዳይመለሱ ይከለከላሉ። የዚህ ምክንያቱ ደግሞ በዚያ የተዋሲው ስርጭት እንደገና ካንሰራራ፣ ፖለቲከኞች የፖለቲካ ውሳኔ የሚሰጡበት አቅማቸው ያበቃል። በቻይና ይፋ መረጃ መሰረት ሀገሪቱ ውስጥ የሳንባ በሽታን በሚያስከትለው ተዋሲ የተያዘ አዲስ ታማሚ የለም። ባለፈው እሁድ ከውጭ ሀገራት ወደ አርባ የሚሆኑ በኮሮና የተለከፉ ሰዎች ተዋሲውን ወደ ሀገር ይዘው መግባታቸው ተዘግቧል። ሆኖም የቻይና ባለስልጣናት ላለፉት ጥቂት አስርተ ዓመታት ይፋዊ መረጃዎችን ደጋግመው ይደብቁ ስለነበር መንግስት አሁን ይፋ በሚያደርገው መረጃና ቁጥር ላይ አብዛኞች ጥርጣሬ ያላቸው በቻይና ተቃዋሚ አሊያም ተቀናቃኝ ፓርቲ እንዲሁም ነፃ ፕሬስ የለም። የሲቪክ ማህበራትም እንዲሁ የሉም። በመሆኑም አሁን በተዋሲው የሚያዘውም ሆነ የሚሞተው ሰው ቁጥር በውል በግልጽ አይታወቀም፣ እውነታውም ይደበቃል። በቻይና የኮሮና ተዋሲ ስርጭትን በተመለከተ አንድ የጃፓን ብዙሃን መገናኛ በውሃን የሚገኝ ሐኪምን ጠቅሶ እንደዘገበው መንግስት ይፋ የሚያደርገውን ቁጥር ማመን አይቻልም። ከሻንጋይ ቀጥሎ በቻይና አንድ ግዛት የኮሮና ስርጭትን ለመግታት የወጣውን የአስቸኳይ ጊዜ ደረጃ ቁጥር ከአንድ ወደ ሁለት ቀንሷል። ይህ ማለት የኮሮና ስርጭትን በተመለከተ ከፍተኛው የአስቸኳይ ጊዜ አዋጅ አሁንም በሌሎች አራት የቻይና ግዛቶች ውስጥ ባሉ 33 ክልሎች አሊያም ወረዳዎች ተግባራዊ ነው። የተዋሲው ስርጭትን በተመለከተ ከሁባይ ግዛት ቀጥሎ በቤጂንግ እንዲሁም ቴንዥያን እና ሌሎች መዲና ቤጂንግ አዋሳኝ ላይ የሚገኙ ከተሞች ውስጥ ያለው ሁኔታ አይታወቅም። በሌላ በኩል የቻይና ኮሚኒስት ፓርቲ አመራሮች የኢኮኖሚና የወታደራዊ ጉዳይ ተወካዮች በኮረና ተዋሲ መለከፍ አለመለከፋቸው የተነገረ ነገር የለም። ሆኖም የቻይና ግዛትና የፓርቲ አመራሮች በተቻለ መጠን መዲና ቤጂንግና አካባቢውን ከቫይረሱ ስርጭት ለመከላከል እየሞከሩ መሆናቸውን ያመለክታል። ይህ ደግሞ ወደ ቤጂንግ የሚበሩ ጥቂት ዓለም አቀፍ በረራዎች በዋና ከተማ ውስጥ ባሉ ሁለት የአየር ማረፊያዎች ማረፍ አይችሉም። እነዚህ ከውጭ ሀገራት የሚገቡ አውሮፕላኖች ቤዥንግ አቅራቢያ በሚገኙ ግዛቶች ውስጥ በሚገኙ አውሮፕላን ማረፊያዎች እንዲያርፉ ሆኗል። ወደ ቻይና የሚገቡ ተጓዦች በሙሉ ከአውሮፕላን እንደወረዱ ለ14 ቀናት ራሳቸውን አግልለው የሚቀመጡበትና ክትትል ወደሚደረግበት ስፍራም ይወሰዳሉ። እንዲያም ሆኖ አሁን የቻይና ብዙሃን መገናኛዎች ፊታቸውን ወደ ውጭ ሀገራት በተለይም ወደ ዩናይትድ ስቴትስና ወደ አውሮጳ የመለሱ ይመስላል። እንደ በርካታ ቻይናውያን እምነት የኮሮና ስርጭትን ለመግታት አውሮጳና አሜሪካ የቻይናን ተሞክረው ተግባራዊ ማድረግ ይፈልጋሉ።